The Voice of America. የአማራ ማንነትና የወሰን አስመላሽ በሚል ተደራጅተው የነበሩ አራት ኮሚቴዎች ጥምረት መስርተዋል ጥምረቱ ሰላማዊ ትግል በማድረግ የህዝቦችን ጥያቄ ለመመለስ የበለጠ አቅም ይፈጥራል የሚል ተስፋ እንዳላቸው አባላቱ ተናግረዋል የራያ የደራ የመተከልና የጠለምት አማራ ማንነትና የወሰን አስመላሽ ኮሚቴዎች ናቸው ጥምረቱን የፈጠሩት አስቴር ምስጋናው ዝርዝሩን ይዛለች። የኢህአዴግ መንግስት ስልጣን ከያዘ ጀምሮ የአማራ ክልል ተወላጆችና ነባር ግዛቶች ወደ ሌሎች ክልሎች ተካለዋል፣ በሚል በተለያዩ አካባቢዎች ቅሬታ የሚያሰሙ የህብረተሰብ ተወካዮች አሉ። የወልቃይት የራያ የደራ የመተከልና የጠለምት አማራ ማንነትና የወሰን አስመላሽ ኮሚቴዎችን በምሳሌነት መጥቀስ ይቻላል። በተናጠል ያካሄዱት ትግል ብዙም ውጤት እንዳላመጣ የጠቀሱት እነዚህ ኮሚቴዎቹ ናቸው ጥምረት የመሰረቱት። የጥምረቱ ጊዜያዊ አስተባባሪ አቶ ሀይለ ሚካኤል አሪያ ጥምረቱ የራያ የደራ የመተከልና የጠለምት አማራ ማንነትና የወሰን አስመላሽ ኮሚቴዎች መካታታቸውን ተናግረዋል። አንድነቱ ተሰሚነትን እንደሚሰጥና በመንግስት ላይ ጫና ለማድረግም እንደሚያግዝ ገልጸዋል። በተናጠል የምንጓዘው ጉዞ እጅግ አዝጋሚና ለውጥ ሊያመጣ ባለመቻሉ በጥምረት ወደ አንድ ከመጣን ግን ውጤት ልናመጣ ስለምንችል ተግባብተንበት፣ ተነጋግረንበት፣ ሰፊ ጥናት ተደርጎበት የተደረገ ነው። ወደ አንድ ስንመጣ ብዙ ስራዎች ይሰሩበታል። የመንግስትን አካል በተለይ የክልሉ መንግስት፣ የፌዴራሉ መንግስት ግፊት ታድርጎ ጥያቄዎቻችን፣ የአማራ የተጠየቁ ጥያቄዎች በሰፊው የሚመለሱበትን መንገድ ለማመቻቸት ታሪካዊ ሰነዶችን ለማሰባሰብ አመች አይሆንም። ወደ አንድ ከሆነ ግን ውጤቱም Yeter şöyleli olsun elim mı? በክልሉ የማንነትና የወሰን ጥያቄ ካላቸው ኮሚቴዎች መካከል የወልቃይት አማራ ማንነትና የወሰን አስመላሽ ኮሚቴ አልተገኘም። ምክንያቱም ያስረዱት አቶ ኃይለ ሚካኤል ተከታዩን ብለዋል። በተደጋጋሚ ነግረናል። ምናልባት ቀጣይ ወደዚህ እንዲገቡ የሁሉም አካል ግፊት ይኖረዋል። የተናጠል ጉዞ ብዙም ትርጉም ስለሌለው በቦታው የነበሩት የራያ ተወላጅና በአዲስ አበባ ዩኒቨርሲቲ የፌዴራሊዝምና ሰብአዊ መብት ረዳት ፕሮፌሰር ዶክተር ሲሳይ መንግስት በሰጡት አስተያየት በጋራ መታገሉ የተሻለ ውጤት ለማስ ለመስ መስገብ ያግዛል ብለዋል። ይሄ ጥሩ ጅምር ተደርጎ ሊወሰድ ይችላል። ምክንያቱም በተናጠል ሊካሄዱ የነበሩ ትግሎች እና እንቅስቃሴዎች ወደ አንድ መጥተው የአማራዊ ስሜት ይዘው ከክልሉ መንግስትም ጋር የተሻለ ግንኙነት ለማድረግ ከሚታገሉት አካልም ጋር ጥንካሬ ያለ የህዝብ ድጋፍ አግኝተው ጫና እንዲፈጥሩ የፌዴራል መንግስቱም ተገቢ ትኩረት እንዲሰጠው የማድረግ አቅም ይኖራቸዋል። ይህን የበለጠ አጠናክረው በጋራ ሆኖ መስራት እንዳለባቸው ነው የሚታመነው። ይህ የአማራ ህዝብ ጥያቄ በአፋጣኝ መመለስ እንዳለበት አስረድተዋል። የፌዴራልና የክልሉ መንግስትም አፋጣኝ መፍትሄ መፈለግ አለበት ብለዋል። ወልቃይ ጸገዴን፣ ሁመራን ጨምሮ ጸለምትን፣ ራያን ያላካተተ ትግራይ ተራራ ነው። ራሱን እንኳ በምግብ እህል እንዲችል የሚያደርግ አቅም የለውም። በማዕድን ስሌትም ከታየ በጣም የተሻለ አቅም ያለው ወልቃይትና አካባቢ ነው ይባላል። ስለዚህ እነዚህን ሀብቶች ይዞ አገር ለመሆን ስለሆነ እየተንቀሳቀሰ ያለው ይሄን እንቅስቃሴ መግታት ይጠይቃል። እንግዲህ እነዚህ ህዝቦች ትግራይ ብቻ አይደለም ኢትዮጵያውያን ነው የሚሉት። ስለዚህ የትግራዊ ሪፐብሊክ ሲሆን ደግሞ የባሰው ችግር ምንድን ነው? ያስተዳደር ድረል ብቻ አይደለም በቋንቋ በማንነት መታወቅ ብቻ አይደለም የሚቀረው ዜግነትም ጭምር ነው የሚቀረው። ስለዚህ ትግራይ ትግራይ አይደለ ነው ያለ ህዝብ እንዴት ብሎ ነው በትግራይ መንግስት ወይም በትግራይ ሀገር ውስጥ ሊኖር የሚችለው የሚለው ግምት ውስጥ መግባት አለበት። ስለዚህ በሸራር መንግስትም፣ በአማራ ክልል መንግስትም ይሁን በተለይ እነዚህ አሁን የማንነት አስመላሽ ኮሚቴዎችም ይበልጥ ተጠናክረው ይሄን ህዝብ ነጻ ሊያወጡ ሲገባን የሚል እምነት ነው ያለን። የወልቃይት አማራ ማንነትና የወሰን አስመላሽ ኮሚቴም በጥምረቱ ቢካተት የበለጠ ውጤታማ እንደሚሆን ዶክተር ሲሳይ አስተያየታቸውን ሰጥተዋል። የወልቃዊት አማራ ማንነትና የወሰን አስመላሽ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዱ ግን ጥምረቱ በህግ አግባብ ትክክል እንዳልሆነ ባለሙያ አማክረናል ብለዋል። ታዲያዎችም ተማክረን በአንድ ላይ ከመሆን አሁን ባላችሁበትም ብ በየራሳቸው ተጥያቀው እንዲቀጥል ውሳኔውን መከታተል ነው የተሻለው እንጂ ወደ and ጥያቄዎች ግን በየአካባቢ አንደኛ፣ አሁን ያለው ህግ ሕገ መንግስት እስካልተሻሻለ ድረስ አንድ ማህበረሰብ የማንነት ጥያቄ ማነሳ፣ እዛችኛዋ በችግር ያለ ማህበረሰብ ነው ጥያቄ ማንሳት ያለበት። ድጋፍ መስጠት የሁሉ አማራ ሊሆን ይችላል። ነገር ግን ጥያቄ በዋናነት መያያዝና ማንሳት ያለበት የራያ የማንነት ጥያቄ የራያ ህዝብ ነው መወሰን ያለበት። የወልቃዊት የማንነት ጥያቄ ወልቃዊት ተገቢ የጠንም ተዙነ መወሰን ያለበት እና ሁሉን አቀላቅሎ መያዝ ግን ነጥብ ያስጥላል፣ ከስማችን ጀምሮ ነገሮችን ይቀይራል። ሁለተኛ ደግሞ ወደኋላ እንድንመለስ የሚያደርግ ነው። በያለንበት ነን ብንደጋገፍ ነው። መደጋገፍ ማለት የራያ ኮሚቴ ራሱን ውስጡን አጠንክሮ ማነት ጥያቄ ህዝቡን አደራጅቶ ህዝቡን ቁቶ ከተንቀሳቀሰ ራሱን ውስጣዊ ጉዳዩን ካስተካከለ ለወልቃይት ጥያቄ የሚቀጥግድም ጥያቄዎች ኮሚቴውም ማህበረሰቡም በትክክለኛ ማንነቱን ይዞ አውቆ ከተንቀሳቀሰ ለራያም ድጋፍ ነው ብለን ለምናስበው የአማራ ማንነትና ጥያቄ ያለው ህዝብ ቁጥር ከአስር እስከ አስራ አምስት ሚሊዮን እንደሚደርስ በዕለቱ ተገልጿል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር